ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አድራጋው ጋር አብረናችሁ እንጓዛለን። እንደምናመሻችሁ። በዛሬ የጋቢና ጉዞ ወደ መካከለኛው ምስራቅ እናመራለን። በቤይሩት ሁለት ሴት ኢትዮጵያውያን በግድያ ወንጀል በጥቂት ሳምንታት ልዩነት በቁጥጥር ስር ውለዋል። ከወንጀሎቹ አስቀድሞ የሚደርሱ ጥቃቶች የተነሳ በአእምሮ ህመሞች የሚሰቃዩም በርካታ ናቸው። ከስልሳ ከሰባ የሚደርሱ ልጆች አሉ። እነ ደግሞ የጊዜው ሕክምና ይደረግላቸዋል ለአእምሮ ሕክምና ይደረግላቸዋል ካውንስሊንግ በተወሰነ በታ የሚለሰ ሳይካትሪስቶች አሉ መጥቶ የሚያነጋግሯቸው። ሌሎቹም ፊዚካል የሆኑ ሌሎች በሽታዎች እንደዚህ የማታከም ነገሮች አሉ እና በተወሰነ ደረጃ ያው ከውጭው ከሚደርስባቸው ጥቃት የተሻለ ነገር እና የተሻለ ሁኔታ ላይ ናቸው ያሉ በቤሩት የኢትዮጵያ ቆንስላት ጽህፈት ቤት አምባሳደር ሀሊማ መሐመድ ናቸው። በመካከለኛው ምስራቅ ኢትዮጵያውያንን የሚረዳው ለትርፍ ያልተቋቋመ ድርጅት ፍካት ኢትዮጵያዋ ሰላም ተስፋዬ ምክንያቱን ትዘረዝራለች። እኛ ደ የለም፣ ሁሉ ነገር ኦፖዚት ነው ከነሱ ጋር። እኛ ደግሞ ያንን ሳንለም ብንመጣ ነው እዚ ስንድን፣ ወይ እናብዳለን ወይ ከነሱ ጋር ነጣለን። ሺ ህዝብ ነው እና ጋር እየደወለ የሚያልቅ ሰው የዩናይትድ ስቴትስ ምክር ቤት አባላትና ሴናተሮች የኢትዮጵያ መንግስት ዓለም አቀፍ ህጻናትን ጉዲፈቻ እንዲቆም የሚያስገድደውን ውሳኔ በድጋሚ እንዲያጤነው ነውና በህጋዊ መንገድ የጉዲፈቻ አሰራር ጀምረው በሂደት ላይ ያሉ ቤተሰቦች ጉዳያቸውን እንዲጨርሱ እንዲያደርግ ለኢትዮጵያ መንግስት ደብዳቤ ጽፏል። የአዲስ አበባ ባለስልጣናት በጉዳዩ ላይ እስካሁን አስተያየት አልሰጡም። በሌላው ዘገባችን ታዲያ ዛሬም የጋቢና የሰሞኑ የዝግጅት ክፍላችን እንግዳና እዚህ መጥቶም የጎበኘን ቴዲ አፍሮ ነው። ይሄ በአንድ ጊዜ ተሰብስቦ የተፈጠረ ስሜት አይደለም። የለም ስላልከውም ላይኖር አይችልም አለ እና ከዛ እውነት ጋር እንድንገናኝ ስለንፈልግ ነው። ስለዚህ አገር በብዙ መንገድ ይገለጣል። ይሄኛው ደግሞ ይበልጥ ይማርከኛል። በኢትዮጵያ ረጅሙን ሰው አስታውሳችሁ። እኔም ማለትሽ ነው። መስታወት ለሞራል መጨነቅ ቀርቷል ዘንድሮ ይሁን እንግድ የለም። ስለ አስራት እንግድነት ልትነግሪኝ ነው አይደል? ከጎማ የሚሰራ እንትን የለም ጨለፍለፋ አድርጎ የሚሰሩት እንትን ያለ በሱ እሱ ነበር ያደርገ የሚሄደው። እሱ ደግሞ በጣም በዝናብ ጊዜ አንድ አንድ ቡና ቤት ገባ ሳሚ ቀም ባሉ ሸክላ ምናምን እያንሸራተተ በቃ ቁጭ እያረገኝ እያደረገኝ ያስቸግራል። በጣም ከፍተኛ ትርግና አስራት ከሚኖርበት ሲያትል አነጋግረነዋል። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ አብራችሁን ከአድማስ ተሻገሩ። ዜና እናስቀድምም የሰብአዊ መብት ጥሰት የፈጸመ ማንኛውም ሀገር በተባበሩት መንግስታት ድርጅት መድረክ ላይ ሊሰየም አይገባውም ሲሉ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ያሳሰቡ። አምባሳደሯ ጀኔቫ ላይ በተካሄደ መድረክ በዛሬው ዕለት ሲናገሩ ዩናይትድ ስቴትስ በምክር ቤቱ ውስጥ ያላትን ተሳትፎ በጥንቃቄ እንደምትመረምር አመልክተው አንዳንድ ተጨባጭ መሻሻሎች መደረጋቸውንም አክለው ገልጸዋል። ብሪታንያ ባለፈው ቅዳሜ ለንደን ውስጥ በሽብርተኞች ለተገደሉት በዛሬው ዕለት አገር አቀፍ የህሊና ጸሎት አደረገች። ፖሊሶች ደግሞ በጸጥታ ኃይሎች የተገደለውን የሶስተኛውን አሸባሪ ማንነት ገልጸው ተጨማሪ ተጠርጣሪዎችንም በቁጥጥር ስር አዋሉ። የብሪታንያዋ ጠቅላይ ሚኒስትር ተሬሳ ሜይ ቀደም ባለው የሀገር ውስጥ አስተዳደር ሚኒስትርነታቸው ወቅት የተነሱባቸውን ጥያቄዎች እየተከላከሉ መሆናቸው ተሰማ። ይልቁንም ጠቅላይ ሚኒስትሯ በብሪታንያ ጸረ ሽብርተኝነት ዘመቻ ወቅት ግንባር ቀደም ሆኖ ባከናወኗቸው ተግባራት ዙሪያም የቀረበላቸውን ጥያቄዎች እየመለሱ እንደሆነ ታውቋል። ሳውዲ አረቢያና ሌሎች ሸሪክ አገሮች ሽብርተኛነትን ትደግፋለች ከተባለው ከቃታር ጋር ያላቸውን ዲፕሎማሲያዊ ግንኙነት በማቋረጣቸው ሶማሊያ በጉዳዩ ላይ አቋም ለመያዝና ከውሳኔ ለመድረስ መቸገሯም ተገልጿል። በስተ መጨረሻ ሰዎች የተመሳሳይ ጾታ ጋብቻን በመደገፋቸው ምክንያት የሚካሄድባቸው አመጻ በአስቸኳይ እንዲቆም አንድ የሰብአዊ መብት ባለሙያ ጥሪ አቅርበዋል። ዜናዎቹ እነዚህ ናቸው። ከቀሩ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማ እግዜር እና እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ለስ ክሮስ ቦንደሪስ ቱገር። በቅድሚያው ወደ መካከለኛው ምስራቅ እናምራ። በሊባኖስ በቤሩት የሚኖሩ ሁለት ኢትዮጵያውያን ወጣት ሴቶች በቅርብ ሳምንታት በግድያ ወንጀል ተጠርጥረው ታስረዋል። ትዕግስት ሻሌ ባሊጉ አዛውንት አሰሪዋን በስለት ወግታ ገድላለች በሚል በጥርጣሬ በፖሊስ ቁጥጥር ስር ትገኛለች። ይህ ወንጀል ከመፈጸሙ ደግሞ ከጥቂት ሳምንታት በፊት እዚሁ በቤሩት በስራ ላይ የተሰማራች አንዲት ኢትዮጵያዊት ነፍሰ ጡር አሰሪዋን በስለት ወግታ ጽንሱን ገድላለች በእናትየዋ ላይ ደግሞ ከፍተኛ ጉዳት አድርሳለች በሚል በቤይሩት ፖሊስ በቁጥጥር ስር ውላለች። በዛሬ ዝግጅት በቤይሩት የሚኖሩ ኢትዮጵያውያን ከመብት ጦት፣ ከተለያዩ ግፎች እና ስቃይ የተነሳ የአእምሮ ህመምም እንደሚያገኛቸው የሚገልጽ ዘገባ ይዘናል። የሰብአዊ አያያዝ ወንጀልና የአእምሮ ህመም እንዴት ይገናኛሉ? በዛሬ የጋቢና ዝግጅት የምናተኩርበት ይሆናል። ዘገባው የመስታወት አረጋው ነው። በመቶ ሺዎች የሚቆጠሩ ኢትዮጵያውያን በሊባኖስ የተለያዩ ግዛቶች በስራ ላይ ተሰማርተው ይገኛሉ። በርካታ ኢትዮጵያውያኑም ከአሰሪዎቻቸው ጋር በሚፈጠር አለመግባባት ምክንያት የአካልና የአእምሮ በሽተኞች ቁጥርም ቀላል አልሆነም። ምህረት ከጥቂት ሳምንታት በፊት ነው ነፍሰ ጡር አሰሪዋን በስለት ወቅታ ጽንሱ እንዲጠፋ አድርጋለች። እንዲሁም አደጋውን ካደረሰች በኋላ የራሷን ህይወት ለማጥፋት በገዛ አካሏ ላይ ከፍተኛ ጉዳት አድርሳለች በሚል ነው በፖ ፖሊስ ቁጥጥር ስር የዋለችው በቤይሩት የኢትዮጵያ ቆንስላ ጽፈት ቤት አምባሳደር ሀሊማ መሐመድ ያለችበትን ሁኔታ እንዲህ ይገልጻሉ። ሴትዮዋ ጋር ሰራተኛ ነበረች። በግምት እድሜዋ ሀያዎቹ ቤት ነው። ሴትዮዋን እርጉዝ ናት። ሴትዮዋ በቃ ወደ መጨረሻ ወራቷ ላይ ነው። ሴትዮዋን በዙህ ቦታ ላይ ወጋታ ነው። ለጊዜው ሴትዮዋ አለች፣ ህይወቷ አላለፈም። ህፃኑ ግን ወዲያው ነው ያረው የሞተው ማለት ነው። በቀዶ ጥገና ከሴትዮዋን ከህፃኑ አንገላግለው እሷ ግን አለች። ሪኮቨሪ ውስጥ ናት፣ ግን እስካሁን ከሪኮቨሪ ውስጥ አለጣችን። ሐኪሞቹን ስንጠይቅ ለክፉ የሚሰጥ አይሆንም። ምናልባት ለመዳበዝ የሚሆነ ጊዜ ነው። ልጅቷ ያው ሴትዮዋን ለአደጋውን ካደረሰች በኋላ ራሷ ላይም ነው አደጋ ያደረሰችው። በግነቱ ያደረሰችው አደጋ ለህይወት መጥፋት የዳረጋት አይደለም። ዳቱ አሁን ሆስፒታል ለአንድ ሶስት ቀን ያህል ተኝታ ወጥታለች ከሆስፒታል አሁን ፖሊስ ጣቢያ ናት ያለችው። አሁን ሜንታል ኬዝ ያላት ልጅ ናት። ያንን ሐኪሞቹ አረጋግጠዋል። ለተወሰነ ጊዜ እንግዲህ ያው ወደ ፍርድ ቤት ወደ ምንም ሕክምናም እያደረጉላት ናቸው ያሉት፣ ግን እስር ቤት እንዳለች ነው በአሰሪዎቻቸው በሚደርስባቸው በደል የአካልና የአእምሮ ህሙማን ኢትዮጵያውያን ጤናቸው እስኪመለስና ወደ ሀገራቸው እስኪገቡ ድረስ በቤሩት የህግና የጤና ክትትል እየተደረገላቸው ይገኛል። በበጎ አድራጊዎች ትብብር በተቋቋመው በዚህ መጠለያ ውስጥ ከስልሳ እስከ ሰባ የሚሆኑ የአእምሮ በሽተኞች ወይም ህሙማን ኢትዮጵያውያን እንደሚገኙም አምባሳደር ሀሊማ ገልጸውልናል። ከስልሳ እስከ ሰባ የሚደርሱ ልጆች አሉ። እነኚህ ደግሞ በየጊዜው የህክምና ይደረግላቸዋል። ለአእምሮ ህክምና ይደረግላቸዋል። ካውንስሊንግ በተወሰነ በሳምንት ሁለት ሶስት ቀን ሳይካትሪስቶች አሉ፣ መጥተው የሚያነጋግራቸው ሌሎቹም ፊዚካል የሆኑ ሌሎች በሽታዎችም እንደዚሁ የማሳከም ነገሮች አሉ እና በተወሰነ ደረጃ ያው ከውጭው ከሚደርስባቸው ጥቃት የተሻለ ነገር እና የተሻለ ሁኔታ ላይ ናቸው። ያሉ ባሳለፍ ነው ሳምንት እዛው ቤይሩት አሰሪዋን ገድላለች ተብላ በጥርጣሬ ስለተያዘችው ኢትዮጵያዊት ትግስት ሻሌ ባሊጎ ባህሪ የቅርብ ጓደኛዋን ጠይቀን ነበር። በጣም ታዛዝልኝ፣ ምንም አታውቅም። እዛ ላይ በጣም ልጅ ነው። ምንድን ነበረ ጥላቸው ከአሰሪዋ ጋ። እስቲ እንደው አንቺ የምታውቂውን ነገር ሰውዬ ያሉ ትልቅ ሰው ነው እና በቃ ሚስቴ ምናምን ነገር ይላታል ሚስት ሁኝኝ እኔ ደግሞ እንዴት ለሱ ሊሆን ይችላለ እያለ በጣም ትናድር ነበረ። በቃ ቢልሽ ዋፍ ቤታገሽ እያለ በደዛ ጊዜ እያልኳት ነበር። ያው ጦሶ ለዚ ደረሰ። ጥቃት ሊያደርስባት ሲሞክር ይሆን ምናልባት እራሷን ለማዳን ያደረገችው ይመስለኛል። እንግዲህ ቢሆን ነው እንግዲህ ልጅቷ ምን ነገር እንደዚህ አይነት ነገር እንዳትበቀ ሆነ ምንም ነገር እንዳታረግ ማለት እንደ ውስጥ እንዳስገኝ ምናምን ብዛት

በቤሩት በኢትዮጵያውያን ኢትዮጵያውያንን ለመርዳት የተቋቋመው ፍካት ኢትዮጵያ ቡድን አባል የሆነችው ሰላም ተስፋዬ ቤሩት በስራ ላይ የተሰማሩ ዜጎች ላይ የሚደርሰውን እንግልት በአጭሩ ገልጻልናለች። እህቶቻችን ደሞዝ መከልከል፣ ጾታዊ ጥቃት እንዲሁም ደግሞ አካላዊ ጥቃት ይደርስባቸዋል። ብዙ አይነት ነገሮች ይደርስባቸዋል። ያም የሚሆነው በአሰሪ እና በሰራተኛ እንዲሁም ደግሞ በደላላዎች ላይ ነው። ይሄ ክስተት የሚፈጠር ነበር። አሁን በዚች

እኛ ደግሞ ያንን ቻንለ እንድንመጣ ነው እዚ ችንድን ወይ እናብዳለን ወይ ከነሱ ጋር እንወጣለና። ሺ ህዝብ ነው እኛ ጋር እየደወለ የሚያለቅሰው። ስንት ሰው ነው ደመወዝ ተከልክሎ የሚያለቅሰው? ስንት ሰው ነው ተደፈርኩ ብሎ የሚወጣው? ይሄ ሁሉ አለ። እኔ እጄ ላይ ያሉ ሶስት ልጆች ተደፍረው የወጡ ያስቀመጥኳቸው ማለት አሁን በዚህ በቅርቡ ጊዜ ጓደኞቼ ቤት። ያንን ግን የሚሰማን የለም። ያንን ሚዲያ ላይ የሚወጣለን የለም። እነሱ ብቻ ሲጠቁ ነው። ሊባኖንን ቤሩቶች ማን ነው አበሾች አጠጉት አጠቁ ተብሎ የሚወርደው። የእኛ ግን ጉዳት አይ በጣም ደሞዝ መከልከል፣ መገረጥ፣ ፆታ ቅድም ያልኩሽ ሁሉ የደረሰባቸው እህቶች ናቸው የሚበዙ። የተቃጠሉ እጃቸውን ያቃጠሉ፣ በምግብ የተጎዱ ማዳሞ በርንደ ስለምታሳድረኝ የወጣሁት ብላ ያለች ልጅ አለ አሉ የታንባህ መምተኝ በጣም ሚያሳዝን አሉ። አብደው ራሳቸውን ትን ቅለው የሚወጡ ሱምትን ይወዳሉ። በጣም እኔ ብዙ ብያቸዋለሁ። እነጆቴን በአካል ለማግኘት ሞክሬያለሁ። ቢያንስ መሰራት የምችለው አገር ላይ ስለሆነ ያን ነገር ቢደረግ ህዝቡ ወይራቱን አሳምነ መጣት ወይ አይመጣም። በርካቶቹ ኢትዮጵያውያን በህጋዊ መንገድ መምጣታቸውን ነው የሚያውቁት። አብዛኛዎቹ ግን በአሰሪዎቻቸው ከፍተኛ በደል እንደሚደርስባቸው ይናገራሉ። ኢትዮጵያ ከቤይሩት ጋር ምንም አይነት የስራ ስምምነት እንደሌላት የቆንስላው ጽህፈት ቤት አምባሳደር ወይዘሮ ሀሊማ መሀመድ አስረድተውናል። <old> h <roots> ከላይ በሰማችሁት ዘገባ ላይ ሲያስተያየቶቻችሁን እየተቀበልን ነው። ፌስቡክ አት ቪኦኤ አምሃሪክ ላይ በሊባኖስ በቤሩት በተለያዩ ከተሞች የምትኖሩም አስተያየቶቻችሁን ስጡን። ያላችሁበትን ሁኔታ አስመልክቶ ተከታዩ ዘገባ ወደ አዲስ አበባ ከዚሁ ተነስቶ የሚያደርሰን ይሆናል። የዩናይትድ ስቴትስ ምክር ቤት አባላትና ሴናተሮች የኢትዮጵያ መንግስት ዓለም አቀፍ የህጻናት ጉድፈቻ እንዲቆም የሚያስገድደውን ውሳኔ በድጋሜ የሚያግደውን ውሳኔ በድጋሜ እንዲያጤነውና በህጋዊ መንገድ የጉድፈቻ አሰራር ጀምረው በሂደት ላይ ያሉ ቤተሰቦች ጉዳያቸውን እንዲጨርሱ እንዲደረግ ለኢትዮጵያ መንግስት ደብዳቤ ጽፈዋል። ጽዮን ግርማ ዝርዝሩን ይዛለች። ሰባ አምስት የዩናይትድ ስቴትስ ምክር ቤት አባላትና ና አርባ አምስት ሴናተሮች ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ አምባሳደር ግርማ ብሩ በኩል ለኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በጻፉት ደብዳቤ የኢትዮጵያ መንግስት በሚያዝያ 16 ያሳለፈው ዓለም አቀፍ ጉዲፈቻን የሚያስቆም መመሪያ ህጋዊውን አሰራር ተከትለው በጉዲፈቻ ልጆች ለመውሰድ በሂደት ላይ ያሉ ከሁለት መቶ በላይ አሜሪካውያን ቤተሰቦችና ኢትዮጵያውያን ህጻናትን ልብ የሰበረ ውሳኔ ነው ብለውታል። በመሆኑም የኢትዮጵያ መንግስት መልሶ ሊያጤነው ይገባል ሲሉም ጥያቄ አቅርበዋል። የምክር ቤት አባላቱና ሴናተሮቹ የጻፉት ደብዳቤ እንደሚዘረዝረው በኢትዮጵያ የሚገኙ ወላጅ አልባ ህጻናት ደህንነታቸው ተጠብቆ በፍቅር የሚያድጉበት ቋሚ ቤተሰብ እንዲኖራቸው እና ይህንን የሚያገኙበትም እድል እንዲመቻችላቸው በጋራ ከኢትዮጵያ መንግስት ጋር መስራት እንደሚያስደስታቸው አስፍረዋል። የዩናይትድ ስቴትስና የኢትዮጵያ ግንኙነት በኢኮኖሚ እድገት፣ በልማት ሰላምና ጸጥታን በማስጠበቅ ላይ የተመሰረተ ነው። በተጨማሪም ሁለቱ ሀገሮች የምግብ ሙስናን ለማረጋገጥ በጋራ ይሰራሉ። የጤና ሁኔታዎችን ለማሻሻል የተጠናከረ ትምህርት እንዲኖርና በንግድ ጉዳዮችም ላይ በጋራ እንደሚሰሩ ያስታውሳል። ደብዳቤው ኢትዮጵያ በሶማሊያ በሱዳንና በደቡብ ሱዳን የሰላም አስከባሪ ኃይልን አሰማርታ ሰላምና ደህንነትን ለማረጋገጥ የምታደርገውን ቁርጠኝነት እንደሚያደንቁም ዘርዝረዋል። በዚህ የትብብር መንፈስም የኢትዮጵያ መንግስት በዓለም አቀፍ ጉዲፈቻ ላይ ያሳለፈውን ውሳኔ እንዲያጤነው አስቀድመው የተጀመሩ ቤተሰቦች ከልጆቻቸው ጋር ልጆቹም ከቤተሰቦቻቸው ጋር የሚገናኙበት ሁኔታ በተፋጠነ መንገድ እንዲመቻች ጠይቀዋል። ደብዳቤው አያይዞም ኢትዮጵያ በጉዲፈቻ ጉዳይ ላይ ወደፊት የምትከተለውን ፖሊሲ አስመልክቶ መንግሥቱ የደረሰበትን ውሳኔ እያከበርን፣ ቀደም ሲል ተጀምረው እስከ ሚያዝያ 13 2009 ዓ.ም እንቅስቃሴ ላይ ለነበሩ ጉዳዮች የሚሰጠው መፍትሄ እንዲፋጠን እገዛውን እንዲያደርጉልን እንጠይቃለን። እነዚህ ሕፃናት ከአሳዳጊ ቤተሰቦቻቸው ጋር እንዲገናኙ በመርዳት በኩል ከእኛ ጋር ያለመተባበር በሁለቱ ሀገሮቻችን መካከል ያለውን ግንኙነት እንዳይጎዳው እንሰጋለን። በአሁኑ ሰዓት ሰላሳ የሚሆኑ ሕፃናት ጉዳያቸው በፌዴራል የመጀመሪያ ደረጃ ፍርድ ቤት ተጠናቆ ለጉዞ በመሰናዳት ላይ እንደነበሩ ገልጸው በአጠቃላይ ከውሳኔው በፊት አስቀድመው የተጀመሩ የጉዲፈቻ ሂደቶች እንዲጠናቀቁ እንዲፈቀድ ጠይቀዋል። በሌላ በኩል በአዲስ አበባ የሚገኙ የአውሮፓ ኤምባሲዎች በተመሳሳይ ሁኔታው እንዳሳሰባቸውና አዲስ በወጣው መመሪያ መሰረት በጉዲፈቻ የቤተሰቦቻቸው አካል ያደረጓቸውን ህጻናት ከሀገር ማውጣት እንዳልቻሉ ተናግረዋል። ይህንን ጉዳይ በተመለከተ የኢትዮጵያ መንግስት ምላሽ ለማግኘት ጥረት አድርገናል፣ አልተሳካም። ጥረታችንን ቀጥለን በነገው ምሽት ይዘን ለመመለስ እንሞክራለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ ስሚ ልንገራችሁ ስሜ ልንገራችሁ ስሜ ማነው? እያደመጣችሁ የምትገኙት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን ነው የምናልፈው። በኢትዮጵያ ረጅሙ ሰው አስራትና ፋና ላለፉት ሀያ አመታት አስራት አስራት ፋና አስራት ፋና ላለፉት ሀያ አመታት ከኖረባት ሲያትል ዋሽንግተን በእግር በፈረስ አፈላልገን። ለነገሩ ቁመቱ ብዙም ለመደበቅ ስለማያስቸው እሱስ በጣም ከባድ ነው። ቴዲን እናምጣ በቅድሚያ ግን ቆየት ብለን አስራትን እናሳፍረዋለን። ቴዲ አፍሮ እዚህ ሰሞኑን እኛ ስቱዲዮ ነበር የነበረው ጎብኝቶናል። ካሉላ ከበደ ጋር በኑሮ በሙዚቃ በታሪክና በፖለቲካ ዙሪያ ያደረጉት ውይይት ትናንት አቅርበናል። ዛሬ ተከታዩ ክፍል በሁለት ነገር ነው። አንደኛው ለመረዳት መፍቀድ እና አለመፍቀድ፣ ሌላው ደግሞ ለመረዳት መቻል እና አለመቻል። አንድ ነገር ለመረዳት መፍቀድ ሲኖር ነው የነገሩን ጥልቀት ያለውን ችግሩን መጠንም አይቶ መፍትሄውንም ለማየት የሚቻለው። በተዘጋ ልብ ምንም እውነት አይገለጥም። ስለዚህ አንድም ካለመረዳት ነው፣ አንድም ደግሞ መረዳት ካለመፈለግ ነው። ይህ ግን ለምን ሆነ አይባልም። ሆኗል፣ እንዴት መሆን አለበት ነው። ምን ይሻላል? እንዴት ብናረግ ይሻላል? በጥበብ ስራዎች መነጋገር ይቻላል ብለትናለ ጥበብ ስራዎች መነጋገር ይቻላል። ጥበቡ ትልቅ መሳሪያ ነው፣ ኪነ ጥበብ እና እንደ አጋጣሚ ደግሞ እኔም በዚህ ሙያ ውስጥ ስላለሁኝ ስለተፈጠርኩኝ፣ በተቻለ መጠን ያን ስሜት ለማሳደር ነው የሞከርኩት። ቀደም ብዬ የጠቀስኩት የኢትዮጵያዊነት ጉዳይ በብዙ ስራዎች በቀደሙ አልበሞች ተመላልሶ ተነስቷል። በተለያየ መንገድ በተለያየ ሁኔታ አሁን በገለጽከው ጥልቅ ስሜት ይነሳል። ኢትዮጵያዊነት ለአንተ ምንድን ነው? ማንነት ነው ኢትዮጵያዊነት። እንደዚህ በእውነት ስብስብ ያለ ጥያቄ ነው የጠየቀኝ። በብዙ ነገር ልትገልጸው ትችላለህ። ምንድነው ቀድሞ የሚመጣል? ኢትዮጵያዊነት ምን ይላል? የጸጋዬ ገብረ መድኅን ጴጥሮስ ያቺ ሰዓት የሚለው ግጥም ላይ አቡነ ጴጥሮስ ኢትዮጵያን ሲገልጿት ምን ይላሉ? በልጅነታቸው ጀምሮ የነበራቸው ትዝታዎች ለግትላሜ ትንሽ ግጦሽ፣ ከናዳ ሳር ከናዳ ጫፍ ሳራ ጨዳ፣ ከጅግራ ጋር መተሻሸጥ፣ ከቆቅና ከምናምን ያሉ የልጅነታቸው በወንዙም በሸንተረሩም በቀቤውም ያለፉት ሰብስበው ከተናገሩ ያቺ ነው ኢትዮጵያ ምላት ይላል። ይሄ በአንድ ጊዜ ተሰብስቦ የተፈጠረ ስሜት አይደለም። የለም ስላልከውም ላይኖር አይችልም አለ። እና ከዛ እውነት ጋር እንድንገናኝ ስለንፈልግ ነው። ስለዚህ አገር በብዙ መንገድ ይገለጣል። ይሄኛው ደግሞ ይበልጥ ይማርከኛል። ቅይጥነታችንስ አሁን ያነሳ አሁን እንደ የህይወት ልምዱ የተለያየ ሰው በተለያየ መንገድ ያየዋል። ማነሳቸው የፖለቲካ አንድምታ ያላቸው ሁኔታዎችን፣ ቅኝቶችን መመልከታቸው አይቀርም እንደ ማን ነው የሚባለው ሰው እኔ ለራሴ ማንነት የምገልጸው ከሌላው ኢትዮጵያዊ ማንነት ጋር ቢለያይ በጣም የብዙ ብሔረሰቦች ብዙ የተለያየ ባህልና ወግ ውስጥ ያደጉ ሰዎች እንደመኖራቸው? ወጥ ለመሆን አለመቻሉ፣ ይሄ ኢትዮጵያዊነትም እኔነትም በራስ መንገድ መገለጹ ምን እንዲወስዱ ልት ፈልጋለህ አንተ የብዙዎች ነው ብለህ የምትገልጸውን ነገር ማ እንግዲህ ቅይጥ ነገር እኮ በጣም ጠቃሚ ነው። ያልተቀየጠና ያልተላከለ ነገር የለም በዓለም። እንደውም እንግዲህ አሁን እናንተ በምትኖርበት አገር የብዙ ቋንቋዎች፣ የብዙ ሰዎች፣ የብዙ አገር ሰዎች ተሰብስበው ደግሞ ይህን ያህል ሀገር መፍጠርም ይቻላል። እኛ ደግሞ ላለብን አለን ሀገር በዛ ቦታ ላይ በተወለድንበት ቦታ ይህን ስሜት መፍጠር እንዴት ያቅተናል? የነበረ ነው ደግሞ ተመልሰን እያበላሸ ነው ሄድን እንጂ እኮ ነበረ፣ አሁንም አለ። ያ ትልቅ ነገር ነው። ሁለተኛ የሰው ልጅ ወደ ስልጣኔ ሲያምራ ትልቁ ስልጣኔ ለእኔ የሰው ልጅ ሲከባበር፣ አንዱ የአንዱን መብት ሲያከብር፣ በዚህ በዚህ መንገድ ይገለጻል። የመጀመሪያው ስልጣኔ እሱ ነው ለእኔ እና የብዙ ስብጥር ውጤት ነን ሁላችንም። ወርደን መቼም ከዚህ ተወለድ ከዚህ ተወለድኩ አንባባልም። የምናውቀው ነገር ነው። በቀያችንም የኖረው ነው። በዚህ መንገድ ነው። ጠቃሚ ነገር ነው። እሱን መንገድ ለሚመርጡ የግድ አንድ መንገድ ላይሆን ይችላል። እንግዲህ እሱን መንገድ የሚመርጡ ሰዎች እንዳሳሰባቸው ነው ላይዋጥላቸው የሚችሉ ሰዎች አሉ። መከባበር ማለት የነሱም ሀሳብ ማክበር ነው። እንደ ሀሳብ ግን ዋስትና ያለው ሀገር ያስፈልገናል አሁን፣ ምክንያቱም ህልውናችን ስለሆነ በዚህ ጉዳይ ላይ ብዙ ብዙ ብዙ ነገር እኮ እንደ ዛሬ አይደለም ኢትዮጵያ የተጀመረው የነበርንበት ነው። ሁላችንም የሁሉም ነገር ቀይጥ ሁላችንም እና የተዋበ ሀገር የተጀመረውን የበፊቱን ጥሩ ነገር ወስደን የተበላሸውን አስተካክለን ወደፊት መራመድ አለብን። እዛው መልሶ መልሶ መልሶ የሚይዘን ነገር ላይ መሄድ ኋላ ቀርነት ነው። እና መሰልጠን አለብን፣ መራመድ አለብን። መጀመሪያ ሰዎች መብላት ሲችሉ ማሰብ ይችላሉ። የሰው ልጅ ከመሰረታዊ ፍላጎቱ በታች ከኖረ የምግብ፣ የመጠለያ እና የመሳሰሉት መሰረታዊ ነገሮች ካልተሟሉ በፍልስፍናም በአእምሮንም የተሰጠውን ጭንቅላት ተጠቅሞ ብዙ ነገር ለመራመድ አይችልም። እዛ ጋ ያለ ነው እና ምን እንደሚያስቡ ደግሞ በደም ሊያስቡበት ይገባል ሁሉም ወገኖች በአይምሮም በአስተሳሰብ ልዕልና መራመድ አለብን። ተመልሰን ተመልሰን ተመልሰን እዛ መርገጥ የለም። ብዙ ነገር አጥርተን እኮ የሰራነው ነገር ነው። እንደገና እየተናደ እንደገና እዛው እዛው እዛው ይሄድ ልክ አይደለም። ቴዲ ነገም ይመለሳል። አሁን ደግሞ ከአስራ አትፋና ጋር ሱራፌል ሽፈራው ያደረገው ቃለመጠይቅ ቀጥሎ ይቀርባል። አስራ አስራ እንግዲህ ኢትዮጵያ ውስጥ ከአንተ የሚበልጥ ረጅም ሰው አለ? በፍፁም። እኔ በዚህ ሰባት ሁለት ነው በፊት ማለት፣ በኢትዮጵያ ሁለት ሜትር ከሀያ ሁለት ነው። እዚህ ሀገር የሚበልጡ ሰዎች አሉ። አላንጋጠለኝም። አሉ ግን በጣም ወፍራም ብቻ ነው። እናየው ቁመት የበለጠኝ የለም። ሪከርዱ ስንት ነው? የዓለም አንዱ የቻይና ነው አንደኛው የት እንደሆነ ስምንት ነጥብ አንድ ስምንት ነጥብ አንድ ማለት ተመልከት፣ የኔን ተመልከተ። እሱ ነው። የቻይና ደግሞ ያሚ የሚባለው ባስኬትቦል ለሆስተን ሲጫወት የነበረ ሰባት አምስት ነው። ሶስት እንች ይበልጥ

አሜሪካ ቆንጆ በጣም ሰላም ነው። ሰላም እንኖራለን ምን የለም። ኢትዮጵያ ብትሆን ትቸገራለህ ብዬ የማስባቸው ነገሮች አሉ የልብስ ከዛ ደግሞ የጫማ ስፔሻሊ ጫማ ትልቅ ትልቅ ትልቅ ነበር። አ ምን ታደርግ ነበር እህ ከጎማ የሚሰራ እንትን የለም ይሄ ቀለፍ ለፍ አድርጎ የሚሰሩት እንትን ያለ በእሱ እሱ ነበር ያደርገው የሚሄደው እሱ ደግሞ በጣም በዝናብ ጊዜ አንዳንድ አንድ ቡና ቤት ገባ ሳሚ ቃም ባሉ ሸክላ ምናምን እያሸራጠጠ በቃ ቁጭ እያደረገኝ ያስቸግራል። በጣም ከፍተኛ ችር ነበር። ዋኋላ ለእሁድ ፕሮግራም የሚባል ነበር መስናኛ ኢትዮጵያ መቶ እዛ ላይ ጠየቁ። ችግሬ ምንድን ሆነ? ጫማ ችግር አለብኝ እኔ በጣም የጫማ ችግር አለብን። ቀላል ነገር ይመስላል፣ ግን ችግሩ ብዬ ስል መንግስት ይፈቀድልኝ በነፃ ተሰርቶ እንዲሰጠው ብሎ እዛ አስኮ እኔ በእውነት ቁጥሩን አላውቀውም። በአሁን እዚህ ሀገር አስራ ሰባት እና አስራ ስምንት ነው። እዚህ ከመጣሁ ጫማ ችግር የለም። ዋጋ ርካሽ ነው፣ ርካሽ አይደለም። ልብስ ጫማ እዚህ ሀገር ረጃጅም እና ወፍራም ህዝቢ የሚበዛ በአንቴ ማይቶ ይሆናል ውድ ነው። አይገኝም። አብረው ደግሞ ኢትዮጵያ እያለህ ጎራው የሚባል ብዙ ጓደኛ ነበረ እና አጭር ብሎ የምትባል ሞተች። ጎራው አጫጭሮች ብዙ ነበር። ሌላ ደግሞ ነበረ ጆን ሲሰራ የነበረ ይሙት አላውቅም። ኢትዮጵያ ምን ትሰሩ ነበረ? እኔ በፊት ሚንም አልሰራም። መርካቶ ሳስስ ነው የምለው ቢያሳ በእግሬ ነው የሚሄደው። ከተማሳስብ ነው። በኋላ ግን ስራ ያስቁ ማለት ዋሪት መሆን የሚባል አስመራ መንገድ ዋሪታ ዛ ዛ የሚሰራ የሚጥላንተና ልብስ በየቀኑ ይለወጣል። በቃ መቆጣጠር ዘነስክ። ማን ነው እዛ ስራ ሰጥቶ ነው? ባለቤቱ አቶ ለገሰ፣ ለገሰ፣ አቶ ለገሰ፣ ቴንኪ። አቶ ለገሰ እዚህ የመጣው ዲቪ ደርሶ ነው ይባላል። እውነቱ ዋሪት መሆን ብሎ እየሰራ ዲቪ ደረሰኝ። ከዛ በኋላ እንደምታውቀው እንግዲህ ከዚ ዘመድ የለኝ ብራ ገባኝ። ተደስች ነው በጣም የእውነት ተጨነኩ። ሀፍ ደስታ ነው ሀፍ ችግር፣ ሴቶቹ መጡ

ወዲያውን ራስ ምንም አታስብ፣ እኔ ነ የሚቀበለ ሁሉ ነገር እኔ ነ የማማላ። ይህነ ሰፈራ ሁሉ ምክን ምለው ያ እውነትም በሁለቱ ወር ጊዜ ውስጥ ያለቀው ሁሉ ነገር እዚህ መጣ መጠ እዚያሁን፣ ግራ አልገባ አልተጋባ። እንዴት መሰለ ውጭ እንደሚታ፣ አስፋልት ላይ ሰው አታይም። ካምፓኒ ውስጥ ስትገባ ነው ሰው ምነ እንደ ሀገር ቤት አብሬ ተጫውቴ ምናምን ገና ቋምቋም ችግር ስላለ እነሱ የዚህ ሀገር ሰው ነው መስለው ነው የሚጠይቁ፣ መስል ለመስጠት ይቸግራል። ግን ሰውየው አስለመደ የመጣበት ሰውዬ በጣም በጣም አመሰግናለሁ። አቶ ሀሰን የመር ይባላል። እሱና ሰለሞን የሚባል ልጅ አለ። አሁን ያለውበት ቤት ይሄ ቤት ተከራዩልኝ፣ በአግባ ቤት ተገኝቶላል ትባል ገባ። እስካሁን ይኖርበታል፣ እየሰራሁ እየከፈልኩ ይኖርበታል። ፈጣሪ ደግሞ ከኔ ጋር ነው። ኖርማል አሁን ዘመድ እንዳለኝ ቤተሰብ እንዳለ ይኖረ ግን ማይከፋይ ደስተኛ ነው። በቃ ቢከፋኝ እንኳን ምንደሰብሰው ደስተኛ ነው። ለዚህ እድሜ የጨምረ ስንት ዓመት ሆነ? ባልዋሽ አምሳ ስምንተኛ በኢትዮጵያ አርባ ዘጠኝ የተወለደ አሁን ስንት ነው? ህይወቴ ነው የማይማ፣ ሙዚቃ እሰማለሁ። ማልሰማው ሙዚቃ የለም። ቢገርም የሀገር ባህል ይወዳለው። ወሎዮቹ ወሎ ዘፈን፣ የሀገር ባህል ይወዳለው። ኦሮምኛን ይወዳለው። ጎጃሞቹ ይወዳለው። የድሮ ዘፈን በጣም ይወዳለው ሊብራ ወዳሉ የጥላውን የድሮ ወዳሉ፣ የዓለማየሁ እሸቴ የድሮ ወዳሉ። የትኛው አንድ ዘፈን ስሰማ ነበር ሬድዮ ላይ የማን ዘፈን ለናፈቀ ህዝብ፣ በጣም ይወድሃል፣ በጣም ይናፍቃል። ጥሩ ጥሩ ጥያቄ ነው ቆንጆ ሳይባል ጋቢና ተፈጽማለች። መልካም ምሽት።